Voice of America. <slaps> <D -O -A. slaps> በ19 በ22 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 30 2007 ዓ ም ዝግጅታችን ጀምረ ጤና ስጥልን። እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባትና አሉላ ከበደ ነን። ኢትዮጵያ ሱዳንና ግብጽ የቴክኒክ ጥናት ኩባንያ ለመምረጥ ስብሰባ ተቀምጠዋል፣ አዲስ አበባ ላይ። ይህ ጊዜ አልተጠናቀቀም። አንድ ያልተጠናቀቀ ግዢ ላይ ስለ ድርጅቶቹ ማንነት ስለ ውጤታቸው መናገር አይቻልም፣ ክልክል ነው። በማንኛውም የዓለም አቀፍ የግዢ ስርዓት መሰረት እና የእገሌ ድርጅት እና የእገሌ ድርጅት ተብሎ የሚቀርብ ነገር አይኖርም ማለት ነው። ግን በአሁኑ ሰዓት ከተመረጡ በአጭር ዝርዝራቸው ከተዘጋጀላቸው ዘጠኝ እና ከዚያም ስምንት ድርጅቶች ውስጥ አሁን ያሉት አራት መሆናቸውን ብቻ ነው መናገር የሚቻለው። አቶ ፈቅ አህመድ ነጋሽ የምስራቅ ተፋሰስ ዞን ጽህፈት ቤት ዋና ስራ አስኪያጅ ናቸው። በአብይ ዘገባ ርዕሱ ውስጥ ይዘናል። ለዋና ዋና ዜናው ባጫጭሩ በሳውዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሻያ ሁቲ ሚሊሻዎች ግስጋሴ ለመግታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁኑ ወቅት የኢራን ጦር መርከቦች ወደ የመን ባህር ማቅናታቸውን የትሄራን መንግስታዊ ዜና ምንጮች ዘገቡ። የሱዳን ተቃዋሚ ፓርቲዎች በመጪው ሰኞ በሚካሄደው ፕሬዚዳንታዊና ምክር ቤታዊ ምርጫ ላለመሳተፍ ባላቸው እቅድ መሰረት በጽህፈት ቤቶቻቸው ውጭ ሆነው የተቃውሞ ሰልፍ ለማካሄድ ፈቃድ ጠይቀው እንደተከለከሉ ገለጹ የሚሉት ከዋና ዋናው ርዕሶች ውስጥ ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በሳውዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሺያ ሁቲ ሚሊሻዎች ግስጋሴ ለመግታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁን ወቅት የኢራን ጦር መርከቦች ወደ የመን ባህር ማቅናታቸውን የቴህራን መንግስታዊ ዜና ምንጮች ዘገቡ። የኢራኑ ፕሬስ ቴሌቪዥን በዛሬው ዕለት የኢራኑን ሪር ሂቦላ ሳያሪን ዋቢ አድርጎ እንደ ዘገበው የጦር መርከቦቹ የኢራን የባህር ማመላለሻ መንገዶች ደህንነትና በአካባቢው ባህር የሀገራቸውን ጥቅም ለማስጠበቅ ተሰማርተዋል ብለዋል። የንግድ መርከቦቹ ከባህር ወንበዴዎች ለጥቃት ለመከላከልም ጭምር እንደሚንቀሳቀሱ አድሚራሉ ተናግረዋል። ወደ አደን ባህረ ሰላጤና ወደ ስዊዝ መተላለፊያ የሚያቀኑ መርከቦች የሚተላለፉበትን የቀይ ባህር መግቢያ እንዲሁም የባብ አልማንድ ማንዳብን ሰርጥ በማቅናት ላይ ያሉት የኢራን ጦር መርከቦች ፈጣንና በቀላሉ እንደ ልብ መንቀሳቀስ የሚችሉ ከአደጋ ጠባቂ የጦር መርከቦችና ሌሎችም እንደሚገኙበት ተገልጠዋል። ግብፅም በበኩሏ የየመንን ወደሚያዋስነው የባህር ጦር መርከቦቿን ማሰማራቷ ተዘግበዋል። የሱዳን ተቃዋሚ ፓርቲዎች የፊታችን ሰኞ በሚካሄደው ፕሬዚደንታዊና የፓርላማ ምርጫ ላለመሳተፍ ባላቸው እቅድ መሰረት በጽህፈት ቤቶቻቸው ውጭ ሆነው የተቃውሞ ሰልፍ ለማካሄድ ፈቃድ ጠይቀው እንደተከለከሉ ገልጸዋል። አብዛኞቹ የታወቁ የፖለቲካ ፓርቲዎች በምርጫው ላለመሳተፍ እንደወሰኑ ታውቋል። የፈጣን ለውጥ እንቅስቃሴ ፓርቲ ምክትል ፕሬዚደንት ሐሰን ኦስማን ሪዚግ ምርጫው ዲሞክራሲያዊ ሂደትን አያንጸባርቅም እንደሚሉ ባልደረባችን ጄምስ ባት ይዘግቧል። አዳነች ፍሳሐየ ታቀርበዋለች። ዝርዝሩን አንድ የፖለቲካ ፓርቲዎችና ሱዳን ኮል የተባለ የታጠቀ ተቃዋሚ ቡድን ጥምረት የሱዳን ፕሬዚደንት ዑመር አልባሽር ለአራተኛ ጊዜ እንዳይመረጡ ለማድረግ አባሎቻቸው በምርጫው እንዳይሳተፉ ጥሪ አድርገዋል። የፈጣን ለውጥ እንቅስቃሴ ፓርቲ ምክትል ፕሬዚደንት ሐሰን ዑስማን ሪዚክ አብዛኞቹ የፖለቲካ ፓርቲዎች በምርጫው አይሳተፉም፣ የሚሳተፉት የመንግስት ደጋፊዎች ወይም በመንግስት ራሱ የሚሳተፉት ናቸው ብለዋል። ዑስማን ሪዚክ የማይሳተፉበት ምክንያትም ገልጸዋል። ይህንን ዴሞክራሲያዊ የምርጫ ሂደት አድርገን አናየውም። ምክንያቱም መላ ዓለም አቀፍ ታዛቢዎች የምርጫውን ሂደት አንከታተልም ብለዋል። ነጻና ፍትሐዊ ምርጫ ቢሆን ኖሮ መጥተው የምርጫውን ሂደት በታዘቡ ነበር። የካርተር ማዕከል፣ የአፍሪካ ህብረት፣ የአውሮፓ ህብረትና ሌሎችም በርካታ ዓለም አቀፍ እውቅና ያላቸው የምርጫ ታዛቢ ማዕከሎች አንገኝም ብለዋል። ስለሆነም የአረብ ሀገሮች ማኅበርና ሱዳን ውስጥ ወይም ከሱዳን ውጭ ያሉ የማይታወቁ ድርጅቶች ናቸው ያሉት። በምርጫው ካልተሳተፋችሁ ለፕሬዝደንት አልባሽር መመረጥ አመቻቻችሁ ማለት አይደለምን? ለሚለው ጥያቄ ኦስማን ሬዚክ ሲመልሱ ቢመረጡም ሱዳን ውስጥ እውቅና ያገኙም፣ ብለዋል ምርጫ ሊያካሂዱ ይችላሉ። ሆኖም የሱዳን ህዝብ እውቅና አይሰጣቸውም። መጀመሪያም ቢሆን እኮ በምርጫ ሳይሆን በመፈንቅለ መንግሥት ነበር ሥልጣን ላይ የወጡት። ያው ሥርዓቱን እስከምንለውጥ ጊዜ ድረስ ሱዳንን መግዛት ሊቀጥሉ ይችላሉ። ዑስማን ሪዚክ አያይዘውም እኛ አሁን ተቃውሞ መቀጠል እንፈልጋለን፣ ይሁንና ፈቃድ ተከልክለናል ብለዋል። ምስራቃዊ አፍጋንስታን ውስጥ በኔቶ ጦር አባላት ላይ ተኩስ የከፈተ አንድ የአፍጋን ብሔራዊ ጦር ሰራዊት አባል የሆነ ወታደር ጥቃቱን ተከትሎ በተወሰደ የአጻፋ እርምጃ ከመገደሉ በፊት አንድ በጥበቃ ስራ ላይ የነበረ የዩናይትድ ስቴትስ ወታደር መግደሉ ተዘገበ። በጃላላባድ የደረሰው ይህ ድንገት ለአንድ የጦር አባሉ ሞት ምክንያት መሆኑን የድጋፍ ሰጪው ሰራዊት ባወጣው መግለጫ አስታውቋል። መግለጫው አክሎም የአደጋው መንስኤ እየተጣራ መሆኑና ለጊዜው ግን ምክንያቱ በውል ያለመረጋገጡን አመልክቷል። ቡድኑ እንደ አውሮፓውያን ዘመን አቆጣጠር ካለፈው ጥር ወር አንስቶ ከቀድሞ ዓለም አቀፉ የጸጥታ ድጋፍ ሰጪ ኃይልነት ወደ አሁኑ የድጋፍ ተልእኮነት የተሸጋገረ ነው። በናንጋሃር አውራጃ ፖሊስ አዛዡ ፋዚል አህመድ ሸርዛድ በበኩላቸው ሲናገሩ ጥቃቱ የተፈጸመው በጃላላባድ አውራጃ ገዢ መኖሪያ ቤት ቅጥር ግቢ ውስጥ በአንድ የዩናይት ስቴትስ ኤምባሲ ባለስልጣንና በአራት የምስራቅ አውራጃ ገዢዎች መካከል በደህንነት ሌሎች ጉዳዮች ዙሪያ ከተካሄደ ውይይት ማብቂያ ላይ ነው። የዩናይት ስቴትስ ወታደሮች የተከፈተባቸውን ተኩስ ተከትሎ በሰነዘሩት ምላሽ ከጥቃቱ አድራሽ በተጨማሪ ሌሎች ሁለት የአፍጋን ወታደሮች መቁሰላቸውንም የፖሊስ አዛዡ ጨምረው ገልጠዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የአውሮፓ ኅብረት በአንድ የኢራን ባንክ እና በሰላሳ ሁለት የኢራን የባህር ማመላለሻዎች ላይ ዳግም ማዕቀብ ጣለ። የአውሮፓ ኅብረት ኢራን ላይ ማዕቀቡን የጣለው ከዚህ ቀደም ወስዶት የነበረው መሰል እርምጃ በያዝነው የአውሮፓውያን ዓመት መጀመሪያ ላይ ውድቅ ከተደረገ በኋላ ነው። የአውሮፓ ኅብረት ዛሬ ይፋ ያደረገው የቴጃራት ባንክ በመባል በሚታወቀው ኢራናዊ የገንዘብ ተቋም እና በሰላሳ ሁለቱ ኩባንያዎች ላይ የጣለው ማዕቀብ ዜና የተሰማው ኢራን የኒውክሌር ምርሃ ግብሯን በመቀልበስ በምላሹም የተጣሉባት ዓለም አቀፍ ማዕቀቦችን ሊያደረግ የሚያበቃ የመግባቢያ ሰነድ ከስድስቱ ኃያላን ሀገሮች ጋር መድረሷ በተሰማ ቀናት ውስጥ መሆኑ ነው። የአውሮፓ ህብረት በይፋ መግለጫው የትጃራት ባንክ ለኢራን የነዳጅና ጋዝ ማመንጫ ፕሮጀክቶች አገልግሎቶች የሚውል ገንዘብ በማቅረብ መንግስቱን ይረዳል ብሏል። ባለፈው ጥር የአውሮፓ ሁለተኛ ከፍተኛ ፍርድ ቤት የትጃራት ባንክና ቁጥራቸው አርባ የሚደርስ የባህር ማመላለሻ ኩባንያዎች ማዕቀቡ ሊጣልባቸው አይገባም ሲል የአውሮፓ ህብረትን ውሳኔ ውድቅ ማድረጉ ይታወሳል። ሌሎች የህግ አንቀጾችን መሠረት በማድረግ ኅብረቱ ዳግም የወሰደው የማዕቀብ እርምጃ የኢራንን የኒኩሊየር መርሃ ግብር ለመገደብ እየታለመ ግብ አካል ነው። አገራቸው ከጃፓን ጋር ያላትን የጦር ትብብር አጠናክራ ትቀጥላለች ሲሉ የዩናይት ስቴትሱ የመከላከያ ሚኒስትር አሽተን ካርተር አስታወቁ። ሚስተር ካርተር ይህን ያሉት በዛሬው ዕለት ቶኪዮ ላይ ከጃፓን አቻቸው ጋር በያዙት የሁለቱ አገሮች የጦር ትብብር መመሪያዎች ላይ ያተኮረ ድርድር ላይ ነው። ሚኒስትሩ ለሶስት ቀናት በሚዘልቀው በዛሬው የመጀመሪያ ቀን ውሏቸው ለጦር ትብብራቸው የመመጣጠን ሚዛን የሚል ቅጽል የተሰጠውን ቀጣይ እርምጃውንነት ለማረጋገጥ ዝግጁ መሆናቸውን ለጃፓኑ የመከላከያ ሚኒስትር ጄኔራል ናካታኒ አስረድተዋል። የሁለቱን አገሮች የረጅም ጊዜ ወታደራዊ ትብብር ያመላክታል በተባለው በዚህ የቶኪዮና የዋሽንግተን ንግግር ከቻይና ጋር በሚወዛገቡበት የምስራቃዊ ቻይና ደሴቶች ጉዳይም የዩናይትድ ስቴትስን አቋም ማረጋገጣቸውን አመልክተዋል። ጉዞው ዋይት ሀውስ እስያን ከቀዳሚ ትኩረቶቹ አንዱ ለማድረግ የያዘውና የአህጉሩን አካባቢዎች የጸጥታ ጉዳዮች የተመለከተ ጥረት ቁልፍ አካል መሆኑን ተመልክተዋል። የግሪኩ ጠቅላይ ሚኒስትር አሌክሲስ ሲፕራስ በሁለቱ ሀገሮች ጉዳይ ለመነጋገር ዛሬ ሞስኮ ላይ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ተገናኝተዋል። ክሬምሊን ቤተ መንግስት ውስጥ በተካሄደው የሁለቱ መሪዎች ንግግር ሩሲያ ከግሪክ ወደ አገር ውስጥ በሚገቡ የምግብ ሸቀጦች ላይ ጥላ የነበረውን ማዕቀብ ልታነሳ እንደምትችል ፑቲን ፍንጭ ሰጥተዋል። በአውሮፓ የዘመን አቆጣጠር ከ2009 እስከ 2013 ዓ ም በነበረው ጊዜ በሀገሮቹ መካከል የነበረው ልውውጥ በእጥፍ ከእጥፍ በላይ ነበር ያሉት ሚስተር ፑቲን፣ ባለፈው ዓመት ግን በአንድ ጊዜ ከአርባ በመቶ በላይ አሽቆልቁሏል። ለዚህ ነው የእርሶ ጉብኝት ከሁሉ የተሻለ መልካም ጊዜ ላይ የተፈጸመ አድርገን መውሰድ ያለብን ብለዋል። ፑቲን አክለውም ቀድሞ የነበረንን ግንኙነት ለመመለስ ማገናዘብ ያለብን ብለዋል አለብን ብለዋል። የሩሲያው መሪ ከሁለቱ መሪዎች በኋላ ለጋዜጠኞች በሰጡት አስተያየት የግሪኩ ጠቅላይ ሚኒስትር የገንዘብ እርዳታ አልጠየቁም ብለዋል። ሁለቱ መሪዎች በግሪክ ሊያልፍ በሚችል የነዳጅ መተላለፊያ ሊኖር በሚችል ትብብር ዙሪያ ከጠቅላይ ሚኒስትር አሌክሲስ ሲፕራስ ጋር ተነጋግረዋል ብለዋል። የኡጋንዳ ፖሊስ አንድ የቀድሞ የዋንታናሞ ቤ እስረኛ የነበረ ግለሰብን ጨምሮ በቅርቡ በኡጋንዳዊው አቃቢ ህግ ላይ በተፈጸመ ግድያ ወንጀል የጠረጠራቸውን አስራ ስድስት ሰዎች በቁጥጥር ስራ ውሏል። የኡጋንዳ ተወላጁ ጀማል አብዱላሂ እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ ሁለት አመተ ምረት ፓኪስታን ላይ ተይዞ ዋንታናሞ ቤ ከታሰረ በኋላ በሁለት ሺ ስድስት አመተ ምረት ከእስር መለቀቁ ይታወሳል። አድማጮች፣ የሰአቱ የዓለም ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርዝ በ22 ሜትር ባንድ በ13870 ኪሎ ሄርዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ መጋቢት 30 2007 ዓ ም ምሽት ፕሮግራም ነው። ክቡራትና ክቡራን አድማጮቻችን በርከት ያሉ ዘገባዎችን ይዘናል። የፍልሰትና የፍልሰት ተፈናቃዮችን ጉዳይ የሚመለከቱ የሚገኙበታል። ቀዳሚው ግን የዕለቱ አብይ ርዕስ ነው። የሕዳሴ ግድብን የቴክኒክ ጥናት ሂደት እንዲመራ የተሰየመው የኢትዮጵያ የሱዳንና የግብፅ የጋራ ኮሚቴ ዛሬና ነገን ለሚዘልቅ ስብሰባ አዲስ አበባ ላይ ተቀምጧል። ኮሚቴው በዚህ አምስተኛ ስብሰባ ወቅት የቴክኒክ ጥናቱን የሚያካሂድ ዓለም አቀፍ ድርጅት ይመርጣል ተብሎ ይጠበቃል። በዚህ ስብሰባ ላይ በርካታ ቁጥር ያላቸው የኮሚቴዎቹ አባላትና ሌሎችም የተጋበዙ ባለሙያዎች ተገኝተው እየተሳተፉ ነው። የምስራቅ ናይል ተፋሰስ ዞን ጽህፈት ቤት ዋና ስራ አስኪያጅን አቶ ፈቅ አህመድ ነጋሽን ማምሻውን አግኝቼ ስለዚህ ስብሰባና ስለሚጠበቀው ውጤት ጠይቂያቸው ነበረ። አቶ ፈቅ አህመድ ከስራው ጋር እንደ በትክክለኛው አካሄድ ቢሆን ይህንን ስራ መስራት ያለበት የዚህ የምስራቅ ናይል ተፋሰስ የቀጠና የቴክኒክ ጽህፈት ቤቱ ነው። ይሁን እንጂ በአሁኑ ወቅት

ያው ከዚህ ጽህፈት ቤት ጋር ለመስራት ፍቃደኛ አይደለችም። ከናይል ተፋሰስ ትብብር ተቋም ጋር በአጠቃላይ ነው ግብጽ መስራት ፍቃደኛ ያልሆነችው፣ ነጥላ ከዚህ ከእርሶ ከሚመሩት ዞን ጋር አይደለም አይደለም። ሙሉ በሙሉ ከሴክሬታሪያቱም ኢንተቤ ካለው ኪጋሊ ካለው የኔልሲዩም ሆነ ከአዲስ አበባ ካለው ኢንትሮ ጋር ለመስራት ፍቃደኛ ስላልሆኑ አገራቶቹ አማካሪ ቀጥረው የትብብር አቅጣጫ ይዘው እየሄዱ ነው ያሉት። እንግዲህ ሁኔታውን ለማስታመም ሌላኛው ይሄ የሚቀጠረው አማካሪ ሁለት ጥናቶችን ነው የሚያጠናው። የህዳሴ ግድብ ጋር የተያዙ እነኝህ ጥናቶች ባለፈው ጊዜ ኢንተርናሽናል ኤክስፐርቶች ሆናል እንዲጣና የምክረ ሀሳብ ያቀረበባቸው ሁለቱን ጥናቶች ለማጠናት ነው እና ይህን ሂደት እንደ ጽህፈት ቤትም ሆነ በግል በቅርቡ እንከታተለዋለን። ይሄ የምስራቅ ናይል ተፋሰስ ቀጠና ሶስቱን ሀገሮች ነው የሚያካትተው ኢትዮጵያን፣ ግብጽንና ሱዳንን። ደቡብ ሱዳንንም ይጨምራል። ደቡብ ሱዳንንም አሁን ይጨምራል ማለት ነው። ኤርትራ አባል ነች። ኤርትራ ያው አባል ነች፣ ግን በታዛቢነት ነው እንጂ ሙሉ ተሳትፎ የላት በራሷ ፍላጎት ማለት ነው። ይሄ ሆኖ አዎ በራሳ ፍላጎት አቶ ፈቃ አህመድ እንግዲህ ይሄንን ጉዳይ እርስዎ ከመጀመሪያ ጀምሮ የነበሩበት ነው። በኢትዮጵያ የውሃና ኢነርጂ ሚኒስቴርም ውስጥ ኃላፊ ሆነው በነበሩበት ጊዜ ሁሉ ይሰሩት የነበረው ስራ ነው እና ይሄ የቴክኒክ ቡድን ከተቋቋመ ወይም ከተመረጠ በኋላ ምንድን ነው የሚሰራው? የቴክኒክ ኮሚቴ ወይም የብሔራዊ ቴክኒክ ኮሚቴ ተብሎ ከየአገሩ አራት አራት በጠቅላላ አስራ ሁለት የተወጣጡት ያው አማ ለሁለቱ እነህ ለተባሉት ጥናቶች ማለትም የሃይድሮሎጂ ሲሙሌሽን ሞዴል እና የወሰን ተሻጋሪ አካባቢ ኢኮኖሚና ማህበራዊ ተጽዕኖ ትንተና የሚያጠና አማካሪ መመረጡ ነው። ያን አማካሪ በጋራ ከመረጡ በኋላ ለአማካሪው ያው መረጃ የማቅረብ ስርዓት፣ የመረጃዎችን ትክክለኛነት የማረጋገጥ ጥናቱን የመከታተል የማስተባበር፣ እና መጨረሻም ላይ የጥናቱን ውጤት ብቃቱን አይተው ያው የመቀበል ማሻሻያም የሚያስፈልገው ከሆነ እንድሻሻል የማድረግ እነኝህን ስራዎች ነው የሚሰሩ። ይሄ ማለት የሚመረጠው ዓለም አቀፉ ፈርም ወይም ኩባንያ ማለት ነው። ይህንን የሚሰራው አ ጥናቱን የሚያጠናው አማካሪ ድርጅቱ ነው። ያው ጥናትን የሚያስጠናው ኮሚቴው ነው ማለት እንዴት ነው የሚመረጠው ይሄ አማካሪ ድርጅት? ከዚህ በፊት ሶስቱ ሀገሮች ሶስት ሶስት እጩዎችን ይዘው እንዲቀርቡ ተጠይቀው እንደነበረ አስታውሳለሁኝ። ምንድን ነው መመዘኛው? አዎ እንግዲህ አዎ እንግዲህ ምንድን ነው ዋናው አማካሪዎች የሚመረጡበት በግልጽ ጨረታ ሊሆን ይችላል፣ ወይንም ደግሞ አጭር ዝርዝር በማዘጋጀት ሊሆን ይችላል። እና በዚህኛው አካሄድ ሀገራቶቹ አጭር ዝርዝር ማዘጋጀት ላይ ስለተስማሙ እያንዳንዱ አገር ሶስት ሶስት ድርጅቶችን ካቀረበ በኋላ ለተመረጡት ለነኙ ለዘጠኙ ድርጅቶች ግብዣ ተላከላቸው እንዲሳተፉ። እንግዲህ በዛ መሰረት ጥናት ድርጅቶቹ የተወሰኑት በገዛ ፈቃዳቸው ላለመሳተፍ የወሰኑበት ሁኔታ ነው ያለው። እነማን? እንግዲህ አራት ድርጅቶች ናቸው፣ አራት ድርጅቶች ናቸው። በአሁኑ ጊዜ የጨረታ ሰነዳቸውን አቅርበው ሰነዱ እየተገመገመ ያለው ምንድን ነው የሚታየው። በዚህ የግምገማ ሂደት ውስጥ እንግዲህ በማንኛውም ይሄ የግዢ ሂደቱ ወይም ደግሞ የአማካሪ ግዢ ሂደቱ ያው በዓለም አቀፍ ደረጃ በተለመደ አሰራር ነው እየተሰራ ያለው። በዓለም አቀፍ ደረጃ የተለመዱ የግዢ ሂደቶች አሉ እና ድርጅቱ የሚያቀርባቸው ሰነዶች አሉ። እነዚህ ሰነዶች በተጠየቀው መሰረት ነው የሚቀርበው። አገራቶቹ የጨረታ የመወዳደሪያ ሰነድ ለድርጅቶቹ ያቀርባሉ። ድርጅቶቹ በአብዛኛው ጥናቱን ለማጥናት ብቃት እንዳላቸው የሚያሳይ ሰነድ ነው የሚያቀርቡት እና ይህም ሰነድ በአብዛኛው የድርጅቶቹ አቅም ማለትም በሰው ኃይል በገንዘብ፣ በልምድ እንደዚሁም የድርጅቶች ድርጅቶቹ ጥናቱን ሲያጠኑ የሚከተሉት የጥናት ስርዓት ዘይቤ፣ እና ለጥናቱ ያላቸው አደረጃጀት። በሶስተኛ ደረጃ የሚታየው በጥናቱ ላይ የሚያሳትፉት የሰው ኃይል ብቃት በትምህርት ደረጃ፣ በልምድ እና ተመሳሳይ ስራ በመስራት እና እነኚህ ናቸው እንግዲህ ድርጅቶቹ የሚያቀርቡት በዚሁ መሰረት ነው። ተወዳድረው የሚመረጡት ነው። የትኛዋ ሀገር ነች ለመሆኑ? አሁን ከቀሩት አራቱ ውስጥ ሁለት እጩዎቿ የቀረቡላት የቀሩላት እዛ ውስጥ ማለት የአገራቶቹ ያቀረቡት አለ እንግዲህ ምንድን ነው እዚህ ጋር አንድ ጥንቃቄ መወሰድ ያለበት ይሄ ግዢ አልተጠናቀቀም። አንድ ያልተጠናቀቀ ግዢ ላይ ስለ ድርጅቶቹ ማንነት ስለ ውጤታቸው መናገር አይቻልም፣ ክልክል ነው በማንኛውም የዓለም አቀፍ የግዢ ስርዓት መሰረት ና የእገሌ ድርጅት እና የእገሌ ድርጅት ተብሎ የሚቀርብ ነገር አይኖርም ማለት ነው። ግን በአሁኑ ሰዓት ከተመረጡ በአጭር ዝርዝራቸው ከተዘጋጀላቸው ዘጠኝ እና ከዛም ስምንት ድርጅቶች ውስጥ አሁን ያሉት አራት መሆናቸውን ብቻ ነው መናገር የሚቻለው። እንግዲህ ይሄ አሁን አምስተኛ ስብሰባ መካሄዱ ነው። የዚህ የአዲስ አበባው ስብሰባ ሲካሄድ፣ ዛሬና ነገ የሚካሄደው ማለት ነው፣ ለቡድኑ ማለት ነው እና መርጠዋል ያንን ዓለም አቀፍ ኩባንያ በዚህ ጥናት ውስጥ የሚሳተፈውን ያሳውቃሉ ተብሎ ነው አሁን የሚጠበቀው። ዛሬ ወይም ነገ እየተነጋገሩ ነው ያሉት። እኔ እስከማውቀው ድረስ አሁን የቴክኒክ ደረጃ ነው እየተካሄደ ያለው። በቴክኒክ ደረጃ አንድ ወይንም ሁለት ድርጅት ከተመረጠ አራቱም ሊመረጡ ይችላሉ። ፋይናንስ ይከፈታል ደግሞ በሂደት እንደዛ ነው የቴክኒክ ግምገማው ይካሄድና በቴክኒክ አንዱ ድርጅት አንድ ወይም ሁለት ወይም አራቱም ሊያሸንፉ ይችላሉ። ከሰማንያ በላይ ማምጣት አለባቸው። ከዛ ፋይናንስ ይከፈታል። ፋይናንሱ በደንብ ከተጣራ በኋላ በሁለቱ ቅንጅት ማለት የፋይናንስ እና የቴክኒክ ቅንጅት ያሸነፈ ድርጅት ነው እንግዲህ የሚታወቀው። ምናልባት አንድ ድርጅት ብቻ ከሆነ ሊያሳውቁ ይችላሉ። ከአንድ ድርጅት በላይ ከሆነ ግን በቴክኒክ ብቃቱ የተመረጠው ፋይናንሱ የሚከፈተው ገና ስለሆነ ፋይናንሱ ተከፍቶ የሁለቱ ውጤት ከታየ በኋላ ነው የሚያሳውቁት። ስለዚህ አሁንም በሂደት ላይ እየሆኑ ነው እንደሆኑ ነው ማውቀው። ስብሰባው ነገ ይቀጥላል። እንግዲህ ነገ መጨረሻ ላይ ቅድም እንዳስቀመጥኩት አንድ ድርጅት ብቻ ከተመረጠ ማሳወቅ ይቻላል። ካልተመረጠ ግን ሁለት ወይም ከሁለት በላይ ከሆኑ ፋይናንሱ ተከፍቶ የሁለቱ ውጤት እስክታይ ድረስ ያው የተወሰነ ጊዜ መቆየቱ የሚከራ ይመስለኛል። ናይል ተፋሰስ የትብብር ድርጅት የምስናቅ የምስራቅ ናይል ተፋዘዝ ዞን የቴክኒክ ጽህፈት ቤት ዋና ስራ አስኪያጅ አቶ ፈቃ አህመድ ነጋሽን አመሰግናለሁኝ። ጥናቱ ከድርጅቱ ከተመረጠ በኋላ ጥናቱ ከአምስት ወር እስከ አንድ አመት እንደሚዘልቅና በዚህ ጊዜ ውስጥ የህዳሴ ግድብ ግንባታ እንደማይቋረጥ፣ ጥናቱ የሚፈጀው ጊዜ ርዝመት ዛሬና ነገ እየተካሄደ ባለው የቴክኒክ መመዘኛዎች መካከል የሚገኝ መሆኑንም አቶ ፈቃ አህመድ ነግረውኛል። ሙሉውን ቃለምልልስ ከዌብሳይታችን አምሃሪክ ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ። ከአሜሪካ ድምፅ መጽሔት ነው እየተከታተላችሁት ያላችሁት። የሰማችሁትም የዕለቱን አቫይረስ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ የመጽሔት ርዕስ እናልፋለን። በነ ሶሊያና ሽመልስ የክስ መዝገብ በተከሰሱት ጋዜጠኞችና የኢንተርኔት አምደኞች ላይ አቃቤ ሕግ ከቆጠራቸው ምስክሮች መካከል አንዳንዶቹ ተከሳሾቹ የአቶ ሌንጮ ለታን የፖለቲካ ድርጅት ማኒፌስቶ በኮምፒውተሮቻቸው ውስጥ እንደተገኙ መመልከታቸውን ሲመሰክሩ፣ ሌሎች ደግሞ ተከሳሾቹ ቢሮም ሆነ መኖሪያ ቤት ከገበያ ላይ የሚገዙ መጽሔቶችና ጋዜጦችን እንደተመለከቱ ለፍርድ ቤት ገልጸዋል። ከአዲስ አበባ የደረሰን የመለስካቸው አመሃ ዘገባ አለ። የመለስካቸው አመሃ በዝግጅት ክፍላችን እየተቀናበረ ነው። እስከዛ ድረስ አንድ አጠር ያለ ማስታወቂያ እናሰማችሁ። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት፣ እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ። ወደ መለስካቸው አማሃ ዘገባ እመለሳለሁኝ። በእነ ሶሊያና ሽመልስ የክስ መዝገብ በተከሰሱት ጋዜጠኞችና የኢንተርኔት አምደኞች የዛሬ ችሎት ውሎ ላይ ያተኩራል። መለስካቸው፣ የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት በዛሬው ዕለት የአቃቢ ሕግ ምስክሮችን የመስማቱ ሂደት እንደሚቀጥል ከገለጸ በኋላ አስራ አራተኛው ምስክር እንዲቀርብ አዟል። አስራ አራተኛው ምስክር የሚመሰክሩት በአራተኛ ተከሳሽ በወይዘሪት ማህሌት ፋንታውን መሆኑን ገልጸው ተከሳሿን በአካል ለይተው አሳይተዋል። ፖሊስ እንዲታዘቡ እንደ ጠራቸው የተናገሩት እኚህ ምስክር ተከሳሿ ትሰራበት በነበረው በፌዴራል ጤና ጥበቃ ሚኒስቴር መስሪያ ቤት ተገኝተው በተከሳሿ ቢሮ ውስጥ ፖሊስ ባደረገው ብርበራ ማስረጃ ናቸው በተባሉ ሰነዶች ላይ መፈረማቸውን ከአቃቤ ሕግ ከሚቀርብላቸው ጥያቄ እየተነሱ መስክረዋል። የሰነዶቹ ይዘት ምን እንደሆነ ሲጠየቁም ፖለቲካዊ ይዘት ያላቸው ሰነዶች እንደሆኑ ተናግረዋል። በዝርዝር እንዲያስረዱ ሲጠየቁም የእነ አቶ ሌንጮ ለታ አዲስ ፓርቲ ማኒፌስቶ እንደሆነ መስክረዋል። ከዚህ በተረፈም የፖለቲካ ልባልታዎች የሰፈሩባቸው ሰነዶችን እንደተመለከቱም አስረድተዋል። ተከሳሿም እነዚህ ሰነዶች ላይ ስትፈርም እሳቸውም እንደፈረሙ ገልጸዋል። አስራአምስተኛ ምስክር የመሰከሩት በአራተኛ ተከሳሽ ላይ ሲሆን ተመሳሳይ ነበረ። ይሁንና አስራአምስተኛው ምስክር የተገኙት ሰነዶች የተለያዩ ፓርቲዎች ናቸው ብለው የነበረ ቢሆንም በመስቀለኛ ጥያቄ ስህተት መሆኑን አምነው የተመለከቱት የእናቶ ሌንጭ ወለታን አዲስ ፓርቲ ማኒፌስቶ መሆኑን አረጋግጠዋል። ሌላ የተመለከቱትና ፊርማቸውን በታዛቢነት ያሰፈሩበት ሰነድ ለስራ ፈላጊዎች የወጣ ማስታወቂያ እንደነበረም በፍርድ ቤት ፊት በመስቀለኛ ጥያቄ አማካይነት አምነዋል። አስራ ስድስተኛና አስራ ሰባተኛ ምስክሮች ደግሞ በአምስተኛ ተከሳሽ በአጥናፉ ብርሃኔ የመሰከሩ ሲሆኑ የተከሳሽ ንብረት ናቸው የተባሉ ወደ ሁለት መቶ የሚጠጉ በእንግሊዝኛ የተጻፉ መጽሐፍት መገኘታቸውንና ተከሳሽ በፈረመባቸው ገጾች ላይ እንደፈረሙ አረጋግጠዋል። አስራ ስምንተኛ ተከሳሽ በስድስተኛ ተከሳሽ በዘላለም ክብረት ላይ መስክረዋል። እሳቸውም ከገበያ የሚገኙ መጽሔቶችና ጋዜጦች በተከሳሽ ዘንድ የተገኙ መሆናቸውን እንደታዘቡና ሌላ ምንም እንዳላዩ ገልጸዋል። እነዚህን መጽሔቶችና ጋዜጦችንም እንዳላነበቧቸው ተናግረዋል። የአቃቢ ሕግ ቀሪ ምስክሮችን ለመጨረሻ ጊዜ ለግድሞት 18፣ 19ና 21 2007 ዓ ም ለመስማት ፍርድ ቤቱ ቀጠሮ ይዟል። አቃቢ ሕግ በሽብር ድርጊት ክስ መስርቶባቸው ምስክሮች የተሰሙባቸው የሚገኙት ዘጠኙ ጦማሪያና ጋዜጠኞች በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ መሐሌት ፋንታውን፣ አጥናፉ ብርሃኔ፣ ዘላለም ክብረት፣ አቤል ዋበላ፣ አስማማው ኃይለ ጊዮርጊስ ኤዶም ካሳይና ተስፋለም ወልደየስ ለአንድ ዓመት ያህል በእስር ላይ ይገኛሉ። አንደኛዋ ተከሳሽ ሶሊያና ሽመልስ ጉዳዩ የሚታየው በሌለችበት እንደሆነም አይዘነጋም። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ክቡራትና ክቡራን አድማጮቻችን በኢንተርኔት አምሃሪክ ዳት ቪኦኤ ኒውስ ዳት ኮም ላይ እንገኛለን በሬዲዮና እንዲሁም በሌሎች መንገዶች የምትከታተሉን ጨምሮ በፌስቡክ እና ትዊተር ቪኦኤ አምሐሪክ ብላችሁም ተከተሉን፣ ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢ አይ እንዲሁም ናይል ሳት ላይ ታገኙናላችሁ። የቪኦኤን አፕ ከአይቱንስ ስቶር እና ከፕሌይ ስቶር በነጻ ጭናችሁ ዝግጅቶቻችንን በተሻለ ሁኔታ መከታተል ትችላላችሁ። በስቱዲዮ ቴክኒሽያኑ ቴሊላይም ባክ ነው። ፕሮግራሙን የምራለን ከርቲስ ባይነም ነው። አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባትንን። አሁን ለምሽቱ ካዘጋጀንላችሁ የምስጋና ዝማሬዎች አንዱን እናሰማችሁ። የመዲናና ዘለሰኛ ነው እጥሮ ምንት ነው Mm. Uh -huh. No. የለማ ገብረ ሕይወትን መዲናና ዘለሰኛ ነው የሰማችሁት። የሕማማቱ ሰሞን የተሳካ ጸሎትና የጥሞና የጤንነትና የሰላም እንዲሆንላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ለመላው ክርስትና እምነት ምእመናን እንመኛለን። የፊታችን ቅዳሜ ልዩ የፋሲካ ምሽት ዝግጅት አለን። የእንኳን አደረሳችሁ መልእክቶቻችሁን ለዘመድና ለወዳጆቻችሁ ማስተላለፍ ትችላላችሁ። ጊዜና አቅም እንደፈቀዱ እናስተናግድላችኋለን። በኢሜይልም በስልክም ማስተላለፍ ትችላላችሁ መልእክቶቻችሁን። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል። አዲስ አበባ ላይ የሰዓቱን ዋና ዋና ዜና አሉላ ያሰማናል። በሳዑዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሺያ ሁቲ ሚሊሻዎች ግስጋሴ ለመግታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁኑ ወቅት የኢራን ጦር መርከቦች ወደ የመን ባህር ማቅናታቸውን የቴሄራን መንግስታዊ ምንጮች ዘገቡ። የኢራኑ ፕሬስ ቴሌቪዥን በዛሬው ዕለት የኢራኑን ሪር አድሚራል ሀቢዮላ ሲያሪን ዋቢ አድርጎ እንደዘገበው የጦር መርከቦቹ የኢራን የባህር ማንበላለሻ መንገዶችን ደኅንነትና በአካባቢው ባህርያ አገራቸውን ጥቅም ለማስጠበቅ ነው የተሰማሩት ብለዋል። ምስራቃዊ አፍጋኒስታን ውስጥ በኔቶ ጦር አባላት ላይ ተኩስ የከፍታ አንድ የአፍጋን ብሔራዊ ጦር ሰራዊት አባል የሆነ ወታደር ቃቱን ተከትሎ በተወሰደ የአጻፍ እርምጃ ከመገደሉ በፊት አንድ በጥበቃ ስራ ላይ የነበረ ዩናይት ስቴትስ ወታደር መግደሉ ተዘገበ። በጃላላባድ የደረሰው ይህ ድንገት ለአንድ የጦር አባሉ ሞት ምክንያት መሆኑን የድጋፍ ሰጪው ሰራዊት ባወጣው መግለጫ ነው ያስታወቀው። መግለጫው አክሎም የአደጋው መንስኤ የታራ መሆኑን፣ ለጊዜው ግን ምክንያቱ በውል ያለመታወቁን አመልክቷል። በደቡብ ምስራቅ ዩናይት ስቴትሷ የደቡብ ካሮላይና ከተማ አንድ ነጭ ፖሊስ በምሸሽ ላይ የነበረ ያልታጠቀ ጥቁር አሜሪካዊ ተኩሱ ሲገል የሚያሳይ የቪዲዮ ምስል ከታየ በኋላ በነፍስ የማጥፋት ወንጀል ተከሷል። በሰሜናዊቱ የቻርልስተን ከተማ የ50 ዓመቱ ጥቁር አሜሪካዊ ዋልተር ስካት ባለፈው ቅዳሜ የተገደለበት ድንገት የተፈጠረው ምስተር ስካት የሚያሽከረክራት መኪና የፍሬን መብራት በመሰበሩ ሳቢያ በፖሊሱ ማይክል ስላገር እንዲቆም ከተደረገ በኋላ መሆኑን ታውቋል። አድማጮች በሰሪዎቹ እነኙ ነበሩ። አመሰግናለሁ አሉላ። ለዋና ዋና ዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ልዩ ዘገባዎች ያሉን በየመን የዛሬ ሁኔታ ላይ ያተኩራሉ። የመን ውስጥ የተቀሰቀሰው የእርስ በርስ ጦርነት በሳውዲ አረቢያ የአየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡ ኢትዮጵያውያንና ሌሎችም ፍልሰተኞች ቁጥር ማሽቆልቆሉን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። በመጋቢት አጋማሽ የሳውዲ አረቢያ አየር ኃይል በየመን የሚደገፉትን የሁቲ አማሲያን ይዞታዎች በቦምብ መደብደብ ከመጀመሩ በፊት ባሉት ሁለት ሳምንታት ወደ የመን ይጎርፉ የነበሩ ኢትዮጵያውያን ፍልሰተኞች ቁጥር በእጅጉ ጨምሮ እንደነበርም አይኦኤም ገልጠዋል። የአሜሪካ ድምጿ ሳሌም ሰለሞን ያሰናዳችውን ዘገባ ሄኖክ ሰማግዜር ያቀርበዋል። ዓለም አቀፉ የፍልሰት ድርጅት አይኦኤም በየመን መደበኛ ባልሆኑና ሕይወትን አደጋ ላይ በሚጥሉ ሕገወጥ አዘዋዋሪዎች ጀልባ ተሳፍረው ከገቡት ዘጠና ሺህ ሰዎች መካከል ዘጠና ከመቶ የሚሆኑት ማለት ወደ ሰማንያ አንድ ሺህ ኢትዮጵያውያን መሆናቸውን ይገልጻል። በመጋቢት ወር መጀመሪያ በየሳምንቱ በመቶዎች የተቆጠሩ ፍልሰተኞች ቀይ ባህርን አቋርጠው ወደ የመን መግባታቸውን አዮኤም ገልጾ የሳውዲ አረቢያ አየር ጥቃት ከተባባሰ ወዲህ ወደ የመን የሚገቡ ኢትዮጵያውያንና ሌሎች ፍልሰተኞች በእጅ የሚቆጠሩ መሆናቸውን የአዮኤም የፍልሰተኞች ደህንነት ጥበቃ ባለሙያ ቺዚ ሚውለር አስታውቀዋል። በመጋቢት ወር መግቢያ በጣም በርካታ ቁጥር ያላቸው ኢትዮጵያውያኖች መጥተዋል። እነዚህ በእርግጥ ስደተኞች አይደሉም፣ ፍልሰተኞች ናቸው። ኢትዮጵያውያኑ ወደ ጅቡቲ ይመጡና ህገወጥ አዘዋወሪዎች በጀልባ ወደ የመን ያሻግሯቸዋል። በምዕራባዊ የመን የባህር ዳርቻዎች ነው የሚገቡት። በአይኦኤም እና ሌሎች አጋር ድርጅቶች ፍልሰተኞቹ ወደ የመን ከገቡ በኋላ ይህን አስቸጋሪ መንገድ አልፈው ለምን እንደሚመጡ ሲጠየቁ ወደ ሳውዲ አረቢያ ለመጓዝ እንደሚፈልጉ ይገልጻሉ። አሁን እንደዚህ ተበራክታችሁ ለምንድን ነው የምትመጡት? ተብለው ሲጠየቁ የሚሰጡት መልስ ይሄ የግል አስተያየታቸው ነው፣ የመጣ ነው። የየመን ባለስልጣናትና ሌሎቹም በውጊያው ስለተጠመዱ ወደ ሳውዲ አረቢያ በቀላሉ ለመግባት እንችላለን በሚል ነው ሲሉ ነግረዋል። ይህ ሁኔታ በመጋቢት ወር አጋማሽ መለወጡን የአይኦኤም የፍልሰተኞች ደህንነት ጥበቃ ሰራተኛ፣ ይኸውም የሳውዲ አረቢያ አየር ኃይል የቦምብ ድብደባ ማድረግ መጀመሩ ነው whereas in early March we were seeing something like 280 በእርግጥ ለመመልከት እንደሚቻለው ቁጥራቸው በእጅጉ ቀንሷል። በመጋቢት ወር መግቢያ ወደ 280 የሚሆኑ ሰዎች በሳምንቱ ወደ የመን ይገቡ ነበር። ይሄ እንዲህ በምዕራባዊ ሀገሪቱ ክፍል የገቡ ፍልሰተኞች ቁጥር ነው። እጅግ ብዙ ነው። ከአየር ጥቃቱ በኋላ በጣት የሚቆጠሩ ናቸው የሚመጡት፣ በሳምንት ከ20 እስከ 30 ብቻ። ይሄ በጣም ዝቅተኛ ቁጥር ነው። የዓለም አቀፍ የፍልሰት ድርጅት ተወካይ ሚውለር ባለፉት ዓመታት ኢትዮጵያውያን ስደተኞችና ፍልሰተኞች በተለያዩ የመጓጓዣ ዘዴዎች ወደ የመን ይፈልሱ እንደ ነበርና በእነዚህ ዓመታት የየመን መንግሥት ባካሄደው ቆጠራ መሠረት አንድ ሚሊዮን የሚደርሱ ኢትዮጵያውያን ወደ ሀገር እንደ ገቡ ገልጸዋል። የየመኑ የእርስ በርስ ጦርነትና የሳውዲ አረቢያ አየር ኃይል ጥቃቶች አጠቃላይ የጸጥታ ሁኔታውን አዘቅት ውስጥ ከከተቱት ወዲህ በርካታ ሀገሮች ዜጎቻቸውን ከኤደን ባህረ ሰላጤዋ አገር እያስወጡ ነው። የኢትዮጵያ መንግሥት በበኩሉ ከየመን ዜጎቹን ማስወጣት መጀመሩን ገልጿል። የኢትዮጵያ መንግሥት በትናንትና ሁለት ባወጣው መግለጫ መሠረት 24 ፍልሰተኞች ወደ ኢትዮጵያ የገቡ ሲሆን 50 የሚሆኑት ደግሞ ሰሞኑን እንደሚገቡ ይጠበቃል። ከ2000 በላይ የሚሆኑ ወደ ሀገራቸው ለመመለስ መመዝገባቸውን የኢትዮጵያ መንግሥት አስታውቋል። የአሜሪካ ድምፅ ሬዲዮ ከአይኦኤም ባገኘው መረጃ መሰረት ከ81 ሺህ በላይ ኢትዮጵያውያን መደበኛ ባልሆኑ አስቸጋሪ የባህር ጉዞዎች ወደ የመን በህገወጥ አዘዋዋሪዎች ገብተው ይገኛሉ። በራዲዮ ጣቢያችን በጋዜጠኝነት ስራ በልምምድ ላይ ያለችው ሳሌም ሶሎሞን ያጠናቀረችውን ዘገባ ነው ሄኖክ ሰማ ጊዜ ያቀረበውና ያደመጣችሁት። እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አሁንም እዛው የመን ያቆየናል። አደን ከተማ በአየር ድብደባውና በተኩስ ልውውጡ መሃል ተጠምደናል ያሉት ትናንት ያነጋገርናቸው ስደተኞችና የሚያሰሙትን ተማጽኖ ደግሞ ቆንጅት ታየ ይዘዋለች። በዜናው እንደተሰማው በየመን ያለው ውጥረት እየተባባሰ ነው። በሺያ ሁቲ አማጽያኑና በአለም አቀፍ ደረጃ እውቅና ባላቸው በፕሬዝደንቱ አብድራቡ ማንሱር ሃዲ ታማኝ ኃይሎች መካከል ውጊያው እየተጧጧፈ ነው። ሁኔታው እጅግ በጣም አሳሳቢ ነው በማለት የእርዳታ ድርጅቶች ሲያስገነዝቡ ቆይተዋል። ዛሬ የዓለም የጤና ድርጅት ባለፉት ሶስት ሳምንታት ብቻ በሀገሪቱ ከ540 የሚበልጡ ሰዎች መገደላቸውን ተናግሯል። 1700 ቆስለዋል ብሏል። ትናንትና ያነጋገርናቸው ኢትዮጵያውያን ስደተኞች ለዓለም አቀፉ ማህበረሰብ የድረስልን ተማጽኖ ያሰማሉ። አደን ከተማ በአውሮፕላን ከሚደበደበው አካባቢ እየሸሸን ነው ካሉ መካከል የአምስት ልጆች እናት የሆኑት ኢፍቱ አህመድ ሐሰን አንዷ ናቸው። ከሐረርጌ ነው የዛሬ አስራ አምስት ዓመት የመጣሁት አምስት ልጆች አሉኝ። ከወንድሞቼና ከእህቶቼ ጋር ደጅ ስናድር አንድ ወር ሊሆነን ነው ብለዋል። አሁን አንድ ላይ ያለነው ሀያ ገደማ ነን። ሁሉም ተርበዋል እና የሚበላ ፍለጋ ተበታትነዋል። በፊት በስደተኛ ካምፕ ነበር ወይ የምትኖሩት? የስደተኝነት መታወቂያ ምዝገባስ አላችሁ ወይ ተብለው ነበር። ቢፍቱ የስደተኛ ወረቀት አለን፣ ምንም አልጠቀመንም እንጂ እኛ ሰው ቤት ስንሰራ ነው የኖር ነው ወንዶቹ ግማሾቹ መኪና ያጥባሉ፣ ግማሾቹ አፈር ተሸካሚዎች ናቸው። የተባበሩት መንግሥታት ድርጅት የስደተኞች መርጃ መስሪያ ቤት ዩኤንኤችሲአር አልደረሰልንም፣ የት እንዳለም አናውቅም ነው ያሉት ሪፍቱ አህመድ። የኢትዮጵያ መንግሥት ዜጎቹን ከየመን ለማውጣት እየተንቀሳቀሰ መሆኑን ሲናገር ቆይቷል። ይሁን እንጂ ሪፍቱም ሆኑ ሌላው ያነጋገርናቸው ስደተኛ ወደ ሀገር ቤት ለመመለስ እንደማይፈልጉ ነው የነገሩን። ከፍተኛ ጦርነት ነው። እኛ መሸሻ እትናል። ያው ምንም እኛ የሚቀበልን ነገር የለም። ወይን ማመለከትን በጦር እየተደበደበ ነው ሀገሪቷ። በሳውዲ አረብ ተደብድባለች። መሸሻ ጠፍቶናል። በጣም ነው ችግር ላይ ያለ ነው። አምስት ስድስት ልጆች አሉን። ስራ የቀን ስራ ነበር የምንሰራው ስራ። ሀገሪቷ አቆመ። ከእጅ ወደ አፍ ነበር የምንኖረው። የቤት ኪራይ ነበር የቤት ኪራይ መክፈያ ያጣን ሰዎች አዋጡን። በጣም ችግር ላይ ነው ያለ ነው። እንግዲህ የኢትዮጵያ መንግስት እየተንቀሳቀስን ነው ዜጎቻችንን ለማውጣት ብሏል። የተወሰኑም ገብተዋል የሚለው አለ። አዎ ወሬ ነው። አሁን እኛ እዚህ ነው ያለነው አይደል የሚባል አለ ነው። እስካሁን የኢትዮጵያ መንግስት ማችን ተመዝግቦ የወሰደንም ነገር የለም። እኛ አንደኛ በተለያየ ችግር የወጣን ሰዎች ነን። ስለዚህ በኩል ወይም በኢትዮጵያ በኩል ያገኘነው መልስ የለም። በጣም በችግር የወጣ ሁኝ መመለስ አልችልም። ብዙ አመቴ ነው እዚህ ያለሁት። የዩኤንኤችሲር ያልደረሰላችሁ እንደሆነ ያው መሞት ያለን ቻንስ። እናንተ ያው አንድ መፍትሄ ፈጥራችሁ ወገኖቻችሁ ናችሁ ይህ ኢንስታር አንድ መስክ እንዲያደርግልን በአስቸኳይ እንዲተባበረን የተለያዩ ድርጅቶች አመልክቱ ነ እኔ ጉራጌ ነኝ። በበኩል የተለያዩ ትግሬዎች ብዙ ብሔረሰቦች አሉ። የኦሮሚያ ክልል ልጆች አሉ። ብዙ ሰው ነው ያለው። ማምሻውን የተባበሩት መንግስታት ድርጅት የስደተኞች ኮሚሽነር መስሪያ ቤት የስደተኛ ጥበቃ መኮንን ወይም ፕሮቴክሽን ኦፊሰር የሆኑት ዴቪድ ሙልባ በኢሜል በላኩልን መልስ፣ ስደተኞቹ ለመመለስ እንሰጋለን ማለታቸውን እንረዳለን። ዳሩ ግን መስሪያ ቤታችን ተመለሱ ብሎም ግፊት እያደረገ አይደለም ብለዋል። እንዲህ ባለ ቀውጢ ሰዓት እያንዳንዱ ቤተሰብ ለራሱ የሚያዋጣውን መንገድ ራሱ መወሰን ይኖርበታል ነው ያሉት የዩኤንኤችሲአሩ ባለስልጣን። አለም አቀፉ ማህበረሰብ የተባበሩት መንግስታት ድርጅትን ጨምሮ የየመኑ ሁኔታ የሚመለከታቸው ወገኖች ሁሉ አለም አቀፍ ሰብአዊ ህግጋትን እንዲያከብሩ፣ በውጊያው ሰላማዊ ሰዎችንና ስደተኞችን ኢላማ ካደረጉ ጥቃቶች እንዲቆጠቡ ሲማጸኑ ቆይተዋል ብለዋል። መስሪያ ቤታችን አሁን ለስደተኞች ከሚያደርገው በላይ ለማድረግ ባለን አቅም እጅግ ውሱንነት ምክንያት ባለመቻላችን እናዝናለን ሲሉ መልስ ሰጥተውናል። ወደ ተከታዩ የምሽቱ ዝግጅት እናልፋለን። ዲሞክራሲ በተግባር የአፍሪቃ የሰብአዊና የሕዝቦች መብቶች ኮሚሽን ሊቀመንበር ዛይናቦ ሲልቪ ኬስቲ በቅርቡ ለኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ ጽፈው በስር ላይ የሚገኙት የሙስሊም ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላት ላይ እየደረሰ ነው የተባለውን የመብቶች ጥሰት እንዲያጣሩ ጠይቀዋል። የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ቢሮ ለደብዳቤው እስካሁን ምላሽ እንዳልሰጠ ሲገለጥ፣ መንግስት ሰዎቹም በቁጥጥር ስር የዋለው አሸባሪዎች ናቸው ሲል ከሰ መሆኑ ይታወቃል። ሰለሞን ክፍሌ የኮሚሽኑን ደብዳቤ ይዘትና በአገርና በውስጭ አገር ያሉ ጠበቆቻቸውን አናግረው ተከታዩን ለምሽቱ ፕሮግራሙ አጠናቅቀዋል። በአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ሊቀመንበር በዛይኔቦ ሲልቪ ከይቴሲ በራሳቸው ተፈርሞ ለኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የተላከው ደብዳቤ መነሻ ምንድን ነው? በሀገር ውስጥ ከታሳሪዎቹ የሙስሊሙ ማኅበረሰብ መፍትሄ አፈላላጊ ኮሚቴ አባላት ጠበቆች አንደኛው አቶ ተማም አባቡልጉጋ ደወልኩኝ። ስለዚህ ጉዳይ ከዚህ በፊት በአፍሪካ ሰብአዊ መብት ኮሚሽን ላይ የቀረበ አቤቱታ አለ። ያም አቤቱታ እዚህ ሀገር ውስጥ የተደረጉትን ክርክሮች አስመልክቶ በና አቡበከር በማዕከላዊ የፈነበሩበት ጊዜ የደረሰባቸውን ጨምሮ ቀጥሎ፣ በቴሌቪዥንም በሬዲዮ የሚደረጉ የነበሩ ፕሮፓጋንዳዎችን ጨምሮ እኛ ይሄን ነገር ህገ መንግስት አጣሪ ጉባኤ ድረስ ወስደነው ነበረ። የጂሃዳዊ አረካቱንም ደግሞ እስከዛው ድረስ ወስደነው ነበር። እስከ ላይ ድረስ ወስደነው ነበር እና እነዚህ ሰዎች ሰብአዊ መብት ተፈጽሞባቸዋል። በዛ ደረጃ ደግሞ በኢትዮጵያ የፕሬስ ህግ ላይ የተቀመጡትን ጥያቄዎች አንስተን ውሳኔ እንዲሰጥልን ጠይቀን ነበር። የዛ ቅጣይ ሆኖ ይሄ ጉዳይ በአገር ውስጥ ምንም መፍትሄ ማግኘት ስላልቻለ እና ውሳኔ ሊያገኝ ስላልቻለ ደንበኞቻችን እና እነሱ ብሎም እነሱን የመረጠው የሙስሊሙ ማህበረሰብ ውጭም ያለው ጭምር ጉዳዩ ወደ አፍሪካ የሰብአዊ መብት ኮሚሽን ወስዶታል። የዛ ክርክር አካል ነው ይሄ ለአቶ ኃይለ ማርያም የተጻፈው ደብዳቤ የዛ የዛ ክርክር አካል ነው፣ ውሳኔም አይደለም የዛ በዛ መሀል ላይ ሆኖ እንግዲህ ፕሮፓጋንዳውን ቀጥሏል ይመስለኛል። ሁለተኛ ነገር ደግሞ ወይኒ ቤት እያሉ አህመድና በሁለት በሁለት በሁለት ተከሳሾች ላይ ትንሽ የሰብአዊ መብት ተፈስሟል በወይኒ ቤቱ በኩል። እሱን አስመልክቶ ነው ደብዳቤ የተጻፈው ማለት ነው። ጉዳያቸው እስካሁን እየታየ ያለው በዝግ ነው። ለምን እንደው ምክንያቱ ተገልጿል ወይ የሚል ጥያቄም አስከትያለሁ። ለአቶ ተማም ጉዳያቸው ያኔ በዝግ የመታየቱ ሁኔታም ስህተት ነው የነበረው። ጉዳዩ የአቃቢ ሕግ ምስክሮች በሚቀርቡበት ጊዜ ነው ያ የተደረገውና እና ከዚያም በኋላ የእኛ መከላከያ ማስረጃዎች ሲቀርቡ ክፍት ሆኗል። በዛ ጊዜ የሆነውም ነገር ቢሆን ምስክሮቹን ያፈራራሉ ምናምን በሚል ዝም ብሎ የተባለ ያለ ማስረጃ በቀረበ ጉዳይ ላይ ነው እንደዛ ሲደረግ የነበረውና። እሱም ቢሆን አግባብ አልነበረም። አግባብ ያለመሆኑም ያው ህገ መንግስቱንም ህገ መንግስቱ ላይ የተቀመጠ እንዳንቀጽ አለ እሱንም ቢሆን ፍርድ ቤት ተርጉሞ በዛ መልኩ ሊያደርገው እንደማይችል በዚያ ጊዜ ለፍርድ ቤቱ አቅርበናል። ግን ያው ሁሉ ታልፎ ነው ግዲ ጉዳዩ በዛ በዛ መልክ ሲሄድ የነበረው። አሁን ክፍት ተደርጓል። ዞሮ ዞሮ እንደ አውሮፓውያን ዘመን አቆጣጠር በሁለት ሺ አስራ ሁለት ከሶስት ዓመታት በፊት መሆኑ የታሰሩት ግለሰቦች በድሩ ሁሴን ኑር ሁሴንና፣ አህመድ ሙስጠፋ ሀቢብ ይላል የኮሚሽኑ ደብዳቤ። የአካል ድብደባ እንደ ደረሰባቸው የተራዘመ ምርመራ እንደ ተካሄደባቸው በቂ እንቅልፍ እንዳያገኙ እንደሚደረግ በቤተሰቦቻቸው ላይ ጉዳት ሊደርስ እንደሚችል ማስፈራሪያ እንደሚደርሳቸው በጠበቆቻቸው የቀረቡ አቤቱታዎች ያስረዳሉ። በተለይ ሁለቱ ተለይተው ማለትም በድሩና አህመድ የበለጠ ሰቆቃ እንደ ተፈጸመባቸው የአቤቱታ ደብዳቤው ያስረዳል ሲልም አክሏል። አንድ እስረኛ ወንጀለኛነቱ በፍርድ ሂደት ታይቶ እስኪረጋገጥ ነፃ ነው የሚለው ዓለም አቀፋዊ ሕግም ይጣሳል ሲሉ ደግሞ እዚህ በዩናይትድ ስቴትስ ፔንስልቬንያ ክፍለ ግዛት የዓለም አቀፍ ሕግ አማካሪው ዶክተር አባድር ኢብራሂም ያስረዳሉ። የአንድ ተከሳሽ ነፃ ተብሎ መገመት መብት አለውና ነፃ ነው የሚል ግምት ወስደህ ነው የፍትህ ስርዓት ውስጥ ወይ የወንጀል ስነ ስርዓት ውስጥ የምትገባው ደንበኞቻችንን በሚመለከት ብዙ ጊዜ እነዚህ ከአንድ ጊዜ በላይ እነዚህ ይህ መብት ተጭሷል። ለምሳሌ ጠቅላይ ሚኒስትር መለስ ዜናዊ ያደረጉት ንግግር መጀመሪያ እነሱ ሳይታሰሩ ራሱ አሸባሪዎች ምንድን ነው ፕሮፌሽናል አሸባሪዎች ወዘተ የሚል ስም ተሰጥቷቸው ነበር ከመታሰራቸው በፊት ከዛም በኋላ ኢቲቪ ላይ በተደጋጋሚ ጂሃዳዊ ሀረካት የሚል ዶኪመንት ተለቋል። ያ ዶኪመንት አሁንም ሚዲያ ውስጥ ተቀምጦ ነው ያለው እና እነዛ ጥሰቶች ፕሪዘምፕሽን ኦፍ ኢነሰንስ ስለሚጥሱ ምንድን ነው እንደዚህ አይነት ፕሮናውንስመንቶች ከፐብሊክ ፊገርስ፣ ከመንግስት ባለስልጣናት ወይም ደግሞ ከመንግስት ሚዲያ አውትሌቶች እንደዚህ አይነት ስምን የሚያጠፉ እና ወንጀለኛ ናቸው የሚያስብሉ እንትኖችን ስቴትመንቶችን ወይ ንግግሮችን እንዳያደርጉ የሚል ውሳኔ ነበር እና ያ ውሳኔ ከተላለፈ በኋላ እንግዲህ ውሳኔው የተላለፈው ወደ ፌብሩዋሪ አስራ ሰባት አካባቢ ነበር። ማርች መሀል ወይ ማርች መጨረሻ አካባቢ የኢህአዴግ ምርጫ ቅስቀሳን በሚመለከት የተለቀቀ ቪዲዮ ላይ የእኛን ደንበኞች ምስል የሚያሳይ የእኛን ደንበኞች ደጋፊዎች የሚያሳይ እና እነሱን በተቀነባበረ መልኩ ምንድን ነው ሙዚቃ ከጀርባው ያለ በጣም የሚያስፈራራ የሚመስል ደም ስንዳታ ምናምን ያለበት ከምንድን ነው ቦኮ ሀራም ከአልሸባብ ቪዲዮዎችና ምስሎች እየወሰደ የእኛን ደንበኞች ከነሱ አጠገብ እያታየ ስለ ሽብርተኝነት ስለ ጽንፈኝነት እያለ የሚናገር ቪዲዮ ነው እየተለቀቀው እና ያ ቪዲዮ በግል የኮሚሽኑን ውሳኔ እና የደንበኞቻችንን የነጻ ተደርጎ የመታሰብ መብት የሚጥስ ቪዲዮ ነበር። የአፍሪካ የሰብአዊና ሕዝቦች መብቶች ኮሚሽን ሊቀመንበር ዛይናቦ ሲልቪ ካሪቴሲ ለኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳሌን በላኩት በዚሁ ደብዳቤ አቤቱታ አቅራቢዎቹ ወገኖች በደንበኞቻቸው ላይ ሊድን የማይችል ጉዳት ከመድረሱ አስቀድሞ ኮሚሽኑ እርምጃ እንዲወስድ መጠየቃቸውን አስረድተዋል። የኢትዮጵያ መንግሥት በአስቸኳይ እንዲወስድ የጠየቃቸው ሦስት እርምጃዎችም በታሳሪዎቹ ላይ የቀረቡ ክሶችን ሙሉ በሙሉ እንዲመረምር፣ የታሳሪ ጠበቆችና ደንበኞቻቸው ግንኙነት በነጻነት እንዲካሄድ፣ ተጠርጣሪዎቹ የሚለዋወጧቸው ሰነዶች ቁጥጥር እንዳይደረግባቸው፣ ይህም ያለ ሕጋዊ ፈቃድ እንዳይፈጸም፣ ሦስተኛም ወንጀለኛ መሆናቸው ሙሉ በሙሉ እስኪረጋገጥ ወንጀለኛ የሚያስብሏቸው መግለጫዎች በመገናኛ ብዙሃን መተላለፋቸው እንዲቆም የሚሉ ናቸው። እነዚህንም በ15ም ቀናት ጊዜ ውስጥ ተግባራዊ እንዲያደርግ ይጠይቃል። የኢትዮጵያ መንግሥት ከ2011 ዓ ም ጀምሮ የጸረ ሽብር ሕጉን መሠረት በማድረግ የሙስሊም መሪዎቹን ጨምሮ በርካታ የተቃዋሚ ፓርቲ መሪዎችን ጋዜጠኞችንና ሌሎችን ይዞ አስሯል። ሁመን ራይትስ ዋች የተባለው ዓለም አቀፍ የሰብአዊ መብቶች ተከራካሪ ቡድን ሕጉን ራሱንና አጠቃቀሙን አጠንክሮ ሲተች በዚያ ሕግ መሠረት የታሰሩ ሁሉ እንዲፈቱም ጥሪ ያቀርባል። እናንተ በውጭ ያላችሁት ጠበቆች ናችሁና የአቤቱታ ደብዳቤውን ለአፍሪካ የመብቶች ኮሚሽን የጻፋችሁት ምናልባት ከኢትዮጵያ መልስ ተሰጥቶ እንደው የምታውቁት ካለ ኮሚሽኑ ያጋራችኋል ብዬ ስላሰብኩ ነው ስል ዶክተር አባድርን ጠይቅ ያለሁ። የኢትዮጵያ መልስ መሰጠቱን እስካሁን የምናውቀው ነገር የለም። ምናልባት ኮሚሽኑ ተወሰኑ ሳምንታት በኋላ ይገናኛል እና የዛኔ ምናልባት ሊያሳውቀን ይችላል ወይ ያሳውቀናል ብለን ተስፋ እናረጋለን። ግን ለጊዜው የኢትዮጵያ መንግስት ወይ ጠቅላይ ሚኒስትር ቢሮ ለኮሚሽኑ የሰጠው መልስ መኖሩን መረጃ የለንም። የደብዳቤ መልስ ባይኖርም እንኳ የተወሰዱ እርምጃዎች ካሉ እስካሁን እንደሌሉ ነው የምናውቀው። ምናልባትም ኮሚሽኑ የወሰነውን ውሳኔ የሚጻረሩ እርምጃዎች መወሰዳቸውን የሚያሳዩ ግልጽ የሆኑ መረጃዎች አንድ ማስረጃዎች ደርሰውናል። እና ምንድን ናቸው? እነሱም እንግዲህ ኮሚሽኑ ከወሰናቸው ሶስት ውሳኔዎች ጋር በተያያዘ ምናልባት ሁለቱ ውስጥ በእርግጠኝነት ነገር ግን ምናልባት ሶስቱንም የሚጥስ እርምጃዎች እየተወሰዱ መሆናቸውን ነው የምናውቀው። ወደ ጋምቢያ የኮሚሽኑ ጽሕፈት ቤት ቢሮ ዋና ጸሐፊ ዶክተር ሜሪ ማቦኬሬም ተደጋጋሚ ጥሪ አድርጌያለሁ። ዛሬ ባለሥልጣኗ በሥራ በመጠመዳቸው ሊገኙልኝ አልቻሉም። ጉዳዩን በቅርበት የሚከታተለው የሕግ ክፍላቸውም ከነገ በፊት ሊገኝ እንደማይችል ጸሐፊዋ አስረድተውኛል። በቀጣይ ጊዜ ከኢትዮጵያ መንግሥት ምላሽ ማግኘት አለማግኘታቸውን ከተገኘም ዝርዝሩን እናካፍላለን። ለዛሬ በዙ ላብቃ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። ማርች ማድነስ ምንድን ነው? የማርች ማድነስ የመጋቢት ግለት እንበለው፣ አሉላ። የመጋቢት ግለት፣ የመጋቢት ትኩሳት ያስኬድ ይመስለኛል። ዝግጅቱን እስከገለጽን አሁን በአሜሪካ እና ሕዝቧ ዝግጅት ይፈትሹት እስቲ ከሄኖክ ስማግዜር ጋር ማርች ማድነስ በመጋቢት ወር አሜሪካውያንን እብድ ክንፍ ስብር ስብርብር የሚያደርጋቸው ወቅት Good, good. Super, super. With three seconds, he's going to run out of time, and the Blue Doubles are the national champions of 2015. በመላው አሜሪካ ኮሌጆችና ዩኒቨርሲቲዎች በየዓመቱ የሚያካሂዱት የኤንሲ ደብል ኤ የቅርጫት ኳስ ግጥሚያ በዚህ ሳምንት ተጠናቋል። ማርች ማድነስ፣ የመጋቢት ግለት ልበለው። በሰለሞን አባተ ቃል ልርጋና፣ በወንዶቹ ዊስካንስን ባጀርስ ከዱክ ብሉ ዴቭልስ ጋር ለዋንጫ ደርሰው ነበር። በሴቶቹ ደግሞ ዩኮን ከኖትርዳም ጋር ተጫውተዋል። ሰኞ ማታ የዩናይትድ ስቴትስ የመሸታ ቤቶች ብርጭቋቸውን አጥበው ፒቸር የሚባል በእኛ አገር ይሄ መዳፊያ ወይም አቦሬ የሚባለው አይነት ነው፣ ጠላ በፈጆ የሚቀዳበት ትልቅ ሽክና አጥኖው ነበር ታዳሚውን ማምሻው ላይ የሚጠባበቁት ማታ ሦስት ሰዓት ላይ ጨዋታው ሲጀምር መንገዱ ሁሉ ጭር ሲል መሸታ ቤቱና በየቡና ቤቱ ደግሞ ሁካታውና ጫጫታው ለጉድ ነበር። እኔም በሆን ያው በመሸታው ማለቴ፣ በፒቸሩ በመዳፊያው ለሚቀዳው ሚለር ላይ ወይ በድ ወይ ይንግሊንግ ብዙም ግድብ አይኖረኝም። መቼም የእንጀራ ነገር ሆኖብኝ የድምፅ መቅረጫዬን አንግቤያለሁ። ሀያ ሰከንድ ነው የቀረው። ኳስ ለዊስኮንሰን። ዊስኮንሰን ከሶስት ነጥብ። ዱክ ነጥቡን ያዘ። ኳሱ በአየር ላይ ነው የቀረው። ስለዚህ አስራ አራት ደቂቃ አስራ አራት ሰከንድ ነው የቀረው። ዱኮች ጭፈራ ጀምረዋል። ዊስኮንሰን ከአስራ ዘጠኝ መቶ አርባ አንድ አመተ ምህረት ጀምሮ ያላሸንፉትን ውድድር አይናቸው እያየ እያጡት ነው ዱክ ዊስኮንሰን ለዚህ ብሔራዊ ሻምፒዮና የዋንጫ ሽሚያ ያደረግነው ጊዜ ፈታኝ ነበር። አሪዞና እና ኖርት ካሮላይናን በጊዜ ከሸኛናቸው በኋላ በዚህ ውድድር በጣም ግሩም የሆነውን የኬንታኪ ቡድን አፈር ዱቄት አበላ ነው። በዋንጫ ጨዋታው ታዲያ ከበደን አስቀድሞ የነበሩት ውድድሮች ኃይላችንን አሟጣውት ነበር። ሰሚ ፓሻ በዋሽንግተን ዲሲ የሚኖር የዊስካንሰን ተወላጅ ነው። ደብሊው የሚል ኮፍያውን አድርጎ ሙሉ በሙሉ ቀይና ጥቁር የዊስካንሰን ማሊያ ለብሶ በእርግጥ ቢራም ለብሷል። አሁን ሉስ በሚባል የዊስካንሰን ደጋፊዎች መሸታ ቤት ነበር ያገኘሁት። ስቴፈኒ ሮ የተማረችው በዱክ ዩኒቨርሲቲ ነው። የትምህርት ቤት ጓደኞቿን በሙሉ ሰብስባ በቤቷ የተዋጣለት ድግስ ጥላ ነበር። በውጤቱም ደስተኛ ነች። What made a difference? Tyus Jones, Grayson Allen, the freshman of the Duke team, stepped it up. Amazing. Amazing. ስቱዲዮ ደግሞ እዚህ ባልደረባዬ ተፈራ ግርማ ይገኛል። ተፌ ዘንድሮ በኮሌጅ ባስኬትቦል ወይም ቅርጫት ኳስ አዝኖና ክሩፎ ነው የሰነበተው። በእርግጥ የማንቸስተር ዩናይትድ ደጋፊም በመሆኑ ከዛ ጋር የተያያዘ ሊሆን ይችላል። ተፌ ምን ነው ስቲ ላባብለ ጥቂት። አይ መጀመሪያ ማንቼ ጋር ደስታ ብቻ ነው ግን፣ ከዛ ውጭ ምንድን ነው፣ ይህን አመት የእኔም የዩኒቨርሲቲ ባስኬትቦል ቡድን ቅርጫ ኳስ ቡድን በዚህ ውድድር ይሳተፋል ብዬ ነበር፣ ግን ሳይሆን ሆኖ በህግ የዛሬው የተወሰኑ አመታት በፊት ለተጫዋቾች ትምህርት ቤቱ አድልተዋል ተብሎ ሳይሳተፉ በሴራኪዩስ ማለት ነው ሴራኪዩስ ማለት ነው ተቀጥተው በአክሽ ቅጣት ነበረ። ሳይችሉ ቀርቶ ሳይሆን በቅጣት ሳይሰለፉ ቀርቷል። ስለዚህ እንደውም አላይም ብዬ መጨረሻውን ዋንጫ ጨዋታ ብቻ ነበር ያዩት እስካሁን ድረስ አይኔን ጨፍኘ ማለት ነው። መልካም እንግዲህ በሚቀጥለው አመት ጸባያችሁን ካሳመራችሁ የሴራኪዩስ ሰዎች ማንቸስተሮችም እንደዚሁ ይፈቀድላቸው ይሆናል። አመሰግናለሁኝ ተፌ። ለማንኛውም አሜሪካውያን ይህንን የመጋቢት ግለት ወቅት እንዲህ ነው የሚያሳልፉት። በሴቶቹ ውድድር ዩኮን ለአስረኛ ጊዜ ኖትርዳምን አሸንፏል። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነው ጋለላለው። የማርች ማድነስ ዘገባ ሄኖክን አመሰግናለሁ፣ እንዲሁም ተፌንም በሚቀጥለው ዓመት ትንሽ ነቃነቃ ሳቅሳቅ ብሎ እንደሚመለስ ተስፋ እናደርጋለን። ለዝግጅታችን መጠናቀቂያ ጥቂት ደቂቃዎች ይቀራሉ። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጩዎች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን፣ የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከእናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ። አድማጮች አሁን በቀሩን ጥቂት ደቂቃዎች የማጠቃለያ አወሬዎቹን ባጫጭሩ። በሳኡዲ አረቢያ የሚመራው ህብረት በኢራን የሚደገፉትን የሻያ ሁቲ ሚሊሻዎች ግስጋሴ ለመግታት በቡድኑ ይዞታዎች ላይ የተነጣጠረ የአየር ድብደባውን በቀጠለበት በአሁኑ ወቅት የኢራን የጦር መርከቦች ወደ የመን ባህር ማቅናታቸውን ቴሄራን መንግስታዊ የዜና ምንጮች ገለጡ። ምስራቃዊ አፍጋኒስታን ውስጥ በኔቶ ጦር አባላት ላይ ተኩስ የከፈተ አንድ የአፍጋን ብሔራዊ ጦር ሰራዊት አባል የሆነ ወታደር ጥቃቱን ተከትሎ በተወሰደ የአጻፋ እርምጃ ከመገደሉ በፊት አንድ በጥበቃ ስራ ላይ የነበረ ዩናይት ስቴትስ ወታደር መግደሉ ተዘግቧል። የሱዳን ተቃዋሚ ፓርቲዎች በመጪው ሰኞ በሚካሄደው ፕሬዚዳንታዊና ምክር ቤታዊ ምርጫ ላለመሳተፍ ባላቸው እቅድ መሰረት በጽህፈት ቤቶቻቸው ውጪ ሆነው የተቃውሞ ሰልፍ ለማካሄድ ፈቃድ ጠይቀው እንደተከለከሉ ገለጡ። አድማጮች የማጠቃለያ አሪዎቹ እነኚህ ነበሩ። ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በስቱዲዮ ፕሮግራሙን ይመራልን ቴሌላይን ባክ ነው። በምሽቱ ፕሮግራሟን አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበተው አስተናጋጆቻችሁ አሉላ ከበደና እኔም ሰሎሞን አባተንን አብራችሁ ስለቆያችሁ እናመሰግናለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ። Place of America.